ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ምትክ የለሹን የዛሬን እንቅልፍ ዛሬ ካልተኛ ጨርሶ ላይ መለስ አምልጦሃል የነገው እንቅልፌ ገና ድሮ አምሮኛል ማንነታቸው ባልታወቁ ሰዎች በሚል ተመዝግበው የተገኙ በቀልዳ ቀልድ ለዛ የታጀቡ ቁም ነገር አዘል ጭብጦች ናቸው። ምስጢሩ ግን ሰተት አድርጎ ከእንቅልፍ ዓለም የሚያዘልቅ ይመስላል። እንቅልፍ ባለማግኘታችን የረዥም ጊዜ ጉዳቶች የምንላቸው በሰዓት አለመተኛት የተዛባ እንቅልፍ ወደፊትም የአእምሮን የአንጎንን መጠኑን ራሱ የሚቀንስ ይሆናል ማሽሻል እና በዛ ጋር ተያይዞ እንግዲህ እነዚህ የመርሳት በሽታዎች እና አልዛይመር የምንላቸው ደግሞ አእምሮን ስራውን ሙሉ በሙሉ የሚያዛቡ ህመሞች ለዛ ተጋላጭ እንደሆነ ያደርገናል የእንቅልፍ ሐኪምና የሚሰሩበት የጤና ማዕከል ዲሬክተር ናቸው፣ ዶክተር አሰፋ ጀጃው መኮንን። እዚህ በዩናይት ስቴትስ ሙሉ ወረሃ መጋቢት የተሰየመለት የጥሩ እንቅልፍ ባለቤትነት በረከቶችና እንቅልፍ አልባ የመሆንን ዘላቂ ጣጣዎች እንቃኛለን። የአገሩን እሴት ከውጭ የሀገር እሴት ጋር፣ ከርቤና ጣንን ከዲዮር ሻነል ጋር፣ ቡጊ ቡጊን ከስክስታ ጋር ሽሮ ሜዳን ብሾፍቱን፣ ከፓሪና ከኮሎኝ ጋር እውቀትን ከእውቀት እያመሳጠረ ያስደስተናል፣ ይጠይቀናል፣ ያስደንቀናል፣ ያስተምረናል። ይሄ ብዙ እዛ የታጨቀ ጥያቄ ያለው እዛ ውስጥ የሰው ልጅ እንዴት እንደሚመረምር፣ እንዴት ጠያቂ ዜጋ ኢንዲፔንደንት ዜጋ እንደሚሆን፣ ዝሙሉ መንጋ እንዳይሆን የሚያሳስብ ነገር አለበት። በአዲስ አበባ ዩኒቨርሲቲው አለ የሥነ ጥበብና ዲዛይን ትምህርት ቤት ተባባሪ ፕሮፌሰር በቀለ መኮንንን ድምፅ ነው የሰማችሁት። አጽመ ቅሪቱን ካረፈበት ከዩናይትድ ስቴትስ የኦክላሆማ ግዛት ወደ እናት ሀገሩ ለመመለስ የተያዘውን ውጥን ጨምሮ ስለ እውቁ ሰአሊና ገጣሚ ገብረ ክርስቶስ ደስታ አዲስ አበባ ላይ ለበርካታ ሳምንታት የተካሄዱትን ልዩ ልዩ ዝግጅቶች መለስ ብለን እናያለን። በኢየሩሳሌም የኢትዮጵያ ባህልና ሃይማኖት ያለውን ስፍራ እንዲሁም የዛሬውን የኢትዮጵያ ኦርቶዶክስ አማንያን እኩለ ጾም ወይም ደብረ ዘይትን ያስታከከ ወግ ከሚያጋሩት እንግዳው ጋር ንጉሴ ያክሊሉ በአዲስ አበባ መስኮቱ ብቅ ይላል። እሁድ መጋቢት 10 2015 ዓ ም ጤና ስትልን እንደምን ሰነበታችሁ። ክቡራትና ክቡራን የፕሮግራማችን ተከታታዮች፣ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ። አሁን የሰዓቱን የዓለም ዜና እናስቀድማለን። ጠብቁን። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ ከምሽቱ ዜና ጋር እንግዲህ ወልዴ ነኝ ታንዛኒያ ፍሬዲ በተባለው ከባድ ዝናብና አውሎ ነፋስ ለተጎዱ በሺዎች ለሚቆጠሩ ሰዎች የምግብና የነፍሳድን ማቆያ መሳሪያዎችን ለጎረቤት ሀገሯ ሞዛምቢክ ልካለች በአደጋው ከ190 በላይ ሰዎች ሲሞቱ 584 የሚሆኑ ሰዎች ቆስለው 37 የሚሆኑት የደረሱበት እንዳልታወቀ ተነግሯል የሰራዊቱ ተጠባባቂ ዳይሬክተር በሰጡት መግለጫ እንደተናገሩት 1000 ሜትሪክ ቶን ዱቄት፣ 6000 ብድ ልብስና 50 ድንኳኖች ለእርዳታ ተሰጥተዋል። 6.8 ሬክተር ስኬል ያለው የመሬት መንቀጥቀጥ ኢኳዶርንና በከፊል ፔሩን መጥቶ 15 የሚሆኑ ሰዎች ሞተዋል፣ በመቶ የሚቆጠሩ ደግሞ መጎዳታቸው ታውቋል። አብዛኛው ሞት የተከሰተው በኢኳዶር መሆኑም ተዘግቧል። የኢኳዶሩ ፕሬዚዳንት ኪለርሞ ላሶ በትዊተር እንዳስታወቁት የአደጋ ጊዜ ሠራተኞች የተጎዱትን ለመርዳት ተሰማርተዋል። የአሜሪካ የአየር ንብረት አገልግሎት የመሬት መንቀጥቀጡን ተከትሎ የሱናሚ ማስጠንቀቂያ አልሰጠም። አብዛኞቹ የፈረሱት ቤቶች የሚያመሳስላቸው አሮጌና በብዛት ድሆች የሚኖሩበት መሆኑን አሶሴትድ ፕሬስ በዘገባው አመልክቷል። የመሬት ምራድን የሚከላከል አሰራርም እንዳልተከተሉ ሪፖርቱ አስታውቋል። ለእስራኤል የፍትህ ማሻሻያ የቀረበውን ሐሳብ ተንተርሶ ሁለቱም ወገኖች ማለትም በመንግሥቱ ደጋፊዎችና ተቃዋሚዎች በሺዎች የሚቆጠሩ ዜጎች ትናንት ወደ ቴልአቪቭ ጎዳናዎች መውጣታቸውን ተከትሎ ፖሊስ ማንኛውንም ኃይል ግጭት ለማስወገድ ጣልቃ መግባቱ ተዘገበ። ከመንግሥት ደጋፊዎች አንዳንዶቹ ማንነታቸው እንዳይታወቅ ጭምብል አጥልቀው የመንግሥቱን ተቃዋሚዎች ሲሳደቡ ተስተውለዋል። የጠቅላይ ሚኒስትር ቤንጃሚን ናታንያሁ መንግስት የሕግ ማሻሻያውን እያካሄደ ባለበት በአሁኑ ወቅት ተቃዋሚዎች የጠቅላይ ፍርድ ቤቱን ያዳክማል እና የአገሪቱን መሰረታዊ ነፃነቶች አደጋ ላይ ይጥላል በሚል የተቀሰቀሰው ቀውስ 11ኛ ሳምንቱን ይዟል። ተቃዋሚዎች ነታንያዊ የክስ ሂደት ላይ ሳሉ የሕግ ማሻሻያ ለማድረግ መሞከራቸውንም ይጋጫል ሲሉ ተችተዋል። በመጨረሻም አድማጮች፣ ሰሜን ኮሪያ የአጭር ርቀት ባሊስቲክ ሚሳይል ወደ ባህር አስወንጭፋለች። ይህም አሜሪካ እና ደቡብ ኮሪያ ለሚያደርጉት ወታደራዊ እንቅስቃሴ መልስ ነው ተብሏል። የደቡብ ኮሪያ ኢታ ማጆር ሹም እንዳሉት ዛሬ ማለዳ የተወነጨፈው ሚሳኤል በአገሪቱ ላይ አልፎ በምስራቅ በሚገኘው የውሃ አካል ላይ አርፏል። ደቡብ ኮሪያና አሜሪካ የጦር ልምምድ ከጀመሩ ካለፈው ሳምንት ወዲህ ሰሜን ኮሪያ ሚሳኤል ስታስነጭፍ ሶስተኛው መሆኑ ነው። ሰሜን ኮሪያ ልምምዶቹን የምትመለከተው እንደ ወረራ ልምምድ ነው ሲል አሶሼትድ ፕሬስ በዘገባው አመልክቷል። ደቡብ ኮሪያ አሜሪካና ጃፓን የሚሳይሉን መወንጨፋጉሰው የአካባቢውን ሰላም ለማወክ የሚደረግ ጥረት ነው ብለዋል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችን አምሽው። መልካም ምሽት። በድጋሚ ጤና ያስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን፣ እሁድ መጋቢት አስር 2015 ዓ ም የራዲዮ መጽሔት ዝግጅታችን አሁን ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ቆንጆ ይታየሽና አሉላ ከበደን። አድማጮች፣ አሁን የመክፈቻዋን ስልት እናስቀድም።

sử dụng nước sử dụng nước sử dụng nước sử dụng nước sử dụng ቆንጂት ለሁሉም ጊዜ አለው የሚለውን አባባል ስትሰሚ ምን ይከሰትልሽ? የሆነ እኔ የሚከሰትልኝ አሉና ቦ ጊዜ ለኩሉ የሚለው ነው እንግዲህ አዲሱ አበበና ንጉሴ አክሊሉ ሰምተው፣ እንዴ የገዝ ችሎታዋ እንዲህ ነው እንዴ አጠራጠርም እንደሚልሽ ገምታለሁ። ጥሩ መልስም ሰተሽኛለ። እስኪ ደግሞ ገፋና አድርግ ወደተለመደና ወደ ተለመደ ወደሚታወቀው ልመልስሽና ትንሽ ፈለግ አድርጊ። በዚህ ሀረግ መነሻ የሚታወቅ ሀሳብ የአባባሉ መነሻ ራሱ ለሁሉም ጊዜ አለው ብለዋል ሰለሞን ሞት የሚሞትበት ጊዜው መች ሆነ የሚለው አደለ ትክክል ትክክል ትክክል ቆንጅት ጨዋታችን እንግዲህ እሱ ጋር ይጀምራል ለመኖርም ለመሞትም በልማድ የሞት ታናሽ ወንድም አደል የሚባለው እንቅልፍ ለእንቅልፍም ለንቃትም ወይም ለመተኛት እና ለመነሳት አሁን ለሁሉም ጊዜ አለው የሞት ታናሽ ወንድም አሉት ልክ ነው ቆንጅት፣ የመኖር ዋስትና መሆኑን ልባ ላሉት ይሆናል ላለው። ዛሬ ዛሬ እንቅልፍን ከሞት ጋር ማመሳሰሉ ሳይቸግር አይቀርም። በአንድ መልኩ በኋላ የምንመለከተው ወግ ውስጥ እናገኘዋለን። ድብን ያለ እንቅልፍ ሁሉ ነገራችን የምንረሳበት እንዲኖረን እንፈልጋለን። ግን በእንቅልፍ ስዕሎች ውስጥም ከንቃት የነቃ የሚመስልም ሁኔታ ውስጥ እናልፋለን እና ያን ጥያቄ ምናልባት ያን አባባል ምናልባት መመርመር ሳያስፈልግ አይቀርም። ትክክል። እንግዲህ አሉላ፣ አንተ የመስኩ አዋቂ የሆኑ እንግዳ ይዘሃል፣ ወደ ቆይታችሁ ትወስደናለህ። እሺ ቆንጅታ፣ አመሰግናለሁ። ተመልካቾች ሙሉን በቴሌቪዥን መስኮት እንዲከታተሉን ጋብዝና፣ ዛሬ በራዲዮ ብዙ ዝግጅቶችም አሉንና ዘለግ ካለው ቆይታችን የተወሰነውን እናሰማው። እንግዳችን ዶክተር አሰፋ ጅጃው መኮንን የእንቅልፍና የመተንፈሻ አካላት ልዩ ሐኪምና የሚሰሩበት የጤና ማዕከል ዲሬክተር ናቸው። ዶክተር አሰፋ እንኳን ደህና መጡ። እንኳን ደህና ቆዩ። በመግቢያችን ጠቆም እንዳደረግ ነው የእንቅልፍ ነገር ሁሌም የምናውቀው የሚመስለንን ያን ያህልም ቅርብ አይደለም። ለብዙዎቻችን እነቃለን፣ ቀኑን እንውላለን፣ ማታ እንተኛለን። መሰረታዊ ከሚመስለው ጥያቄ እንንደርደር ምናልባት የተቋጨ መልስ ከሌለበት ለምንድን ነው የምንተኛው? እንግዲህ በአብዛኛው ለምን እንተኛለን የሚለው ሙሉ በሙሉ መልሰናል አይባልም። እስካሁን የምናውቃቸው ነገሮች አንደኛ እንቅልፍ አይምሯችንም፣ ሌላውም የሰውነት ክፍላችንም እንደገና የሚያብብበት ጊዜ ነው፣ ሪጆቬኔት የሚያደርግበት በእንግሊዘኛ እንደምንለው። ይህ ምንድን ነው እንዴት ነው የሚያከናውነው? ቀኑን በሙሉ በምንውልበት ጊዜ ከምናጠፋው ሀይል አንፃር የሚጠራቀሙ ኬሚካሎች አሉ እነሱን የምናጸዳበት ጊዜ ነው እንቅልፍ። እሱ በእርግጠኝነት የተረጋገጠ ነው። ሌላው የተማርናቸውን ነገሮች ወደ ረዥም ጊዜ የማስተዋስ ለማድረግ ስቶር የምናደርግበት የምናከማችበት፣ ያከማቸነውን ደግሞ ረድፍ ረድፍ የምናስይዝበት ጊዜ ነው። በልጆች ደግሞ እድገት በተለይ ቁመትን የሚመለከት አካላዊ እድገትን የሚመለከት እውነቶች የሚከናወኑበት በእንቅልፍ መሆኑን እናውቃለን። ይህን ያህል የምናውቀው ነው። ነገር ግን የማናውቀው ደግሞ ዘቢ ነው። ዶክተር አሰፋ እንግዲህ የእንቅልፍን ዝምድናና ጤንነታችንን ለማሰብ የሰውነታችንን ሙሉ አካላት ከእንቅልፍ ጋር የሚገናኙበትን መንገድ ማሰብ ሊያስፈልግ ይችላል። ግን ቅድሚያ የሚሰጠው አንጎል ነው። አንጎላችን ከእንቅልፍ ጋር ያለውን ግንኙነት በቅጡ ስለመረዳታችን እርግጠኛ አይደለውም። የትውስታ አቅምን በተመለከተ ያን የትውስታ አቅማችንን ከፍ ለማድረግም ሌላ ቀርቶ ለማስታወስም እንቅልፍ ወሳኝ ነው ይባላል። እስኪ ያስጨምጡ። ልክ ነው። አንጎል እንግዲህ እንቅልፍን በሚመለከት አንደኛ መሪነቱን ይይዛል። ለምን? የእንቅልፍ መዘውር ዋናው አካል ያለው አንጎል ውስጥ ነው። እሱ እንግዲህ መተኛትና መንቃታችንን በአብዛኛው በ24 ሰዓት የሚደረግ ውህደት እንዲሆን ይቆጣጠራል። በዛው ላይ ደግሞ በእንቅልፍ ሰዓት ላይ አንጎላችን ራሱ መጠኑን በመቀነስ በማስፋት እና በማሳነስ የሚያጥበው ሰርኩሌት የሚያደርግ ፈሳሽ አለው። እሱ በእንቅልፍ ጊዜ ነው እንግዲህ ስራውን የሚሰራው። እሱን ካጎደል የሚጠራቀሙት ነገሮች አንጎላችን ላይ ጉዳት ያመጣሉ። በሚገባው የእንቅልፍ ደረጃ ካልሄድን ደግሞ ያጠራቅነው ነው እውቀት የት ላይ እንደተቀመጠ፣ እሱን ደግሞ ጎትቶ ለማውጣት በሚያስፈልበት ጊዜ ያለው ኦርደር ይዛባል። ስለዚህ ሰዎች ማስታወስ ያስቸግራቸዋል። አዲስ ነገር መማር ያስቸግራቸዋል። የተማሩትንም መርሳት ይጀምራል። ይሄ ግን የዕለት ችግር ብቻ አይደለም። ዛሬ እንቅልፍ አልተኛሁም እና ጠዋት ቅድም ያሏቸውን የአንጎልን ብቃት የሚያስተካክሉ ወይም ደግሞ ብቃታችን የሚያረጋግጡ ስራዎችን መስራት የሚሳኝ ለአንድ ቀን ብቻ ሳይሆን በጊዜ ብዛት ዘለቄታ ያለውም ችግር ያስከትላል። አዎ እንግዲህ እንቅልፍ መሰረታዊ የሆነ የጤና መሰረት ስለሆነ ለአካላችንም ለአእምሯችንም ዛሬ የምናጠፋው ጥፋት ወይም በቂ አለማግኘታችን ወዲያው የምናያቸው ችግሮች አሉ። በተደጋጋሚ ግን የረዥም ጊዜ ጉዳቶች የምንላቸው እንዲያውም እነሱ እጅጉን ያመዝናሉ። እና እንቅልፍን በሰዓት አለመተኛት፣ የተዛባ እንቅልፍ ወደፊትም የአእምሮን የአንጎልን መጠኑን ራሱ የሚቀንስ ይሆናል። ሊሟሽሽ ይችላል ማለት ነው። ይሟሽሻል እና በዛ ጋር ተያይዞ እንግዲህ እነዚህ የመርሳት በሽታዎች እና አልዛይመር የምንላቸው ዲጀነሬቲቭ የምንላቸው ደግሞ አይምሮን ስራውን ሙሉ በሙሉ የሚያዛቡ ህመሞች ለዛ ተጋላጭ እንድንሆን ያደርገናል። እንግዲህ ከእንቅልፍ እጦት ጋር የሚገናኙትን በዚህ ሰዓት የሚመለከቱ ሰዎች የማይመለከተው ሰው የለም። ሁላችንም እንተኛለን፣ ሁላችንም ከእንቅልፍ ጋር የተያያዘ ህይወት አለን እና እሱን ገፋ አድርገን በተለይ ከጤና መጓደል ጋር የሚያመጣውን እናያለን እንደው በልማድ ከሚታሰበው ጋር በባህልም ካለው ጋር አንዳንድ ነገሮችን ብናዛምድ ፊት ፊት ሰው እንቅልፍ ሲያበዛ ነበር እንደ ችግር የምናየው እንቅልፋም ይባላል ምናልባት እንደው አሁንም ደጋግሞ ደጋግሞ የሚተኛ ከሆነ በቀንም እንቅልፉን ጠግቦ ተኝቶ መልሶ የሚተኛ ከሆነ ሳይጠግብ ተኝቶ ወይም የተዛባ እንቅልፍ የሚያመጣውን ችግር ወደኋላ ላይ እናያለን እንደ ችግር እናይ ነበር ዛሬ ግን እጦት ነው እያሳሰበ ያለው አውቀንም ይሁን ሳንችል ቀርተን ወይንም በቂ ጊዜ ሳንሰጠው ቀርተን። የሚከተለው እርሶ ግን በዋናነት የሚያዩት ከእንቅልፍ ጋር የተያያዘ ችግር በሕክምናው እንደ ምላልሰው የሚያዩት የትኛው ነው? እንደ ትልቅ አሳሳቢ ችግር ነው የሚታዩት? ሕብረተሰቡን በሙሉ በምንመለከትበት ጊዜ አጠቃላይ የእንቅልፍ እጦት ነው። ምንድን ነው ይሄ? ባለፉት መቶ ዓመት እንኳን የሰው ልጅ የሚገባውን እንቅልፍ በአንድ ሰዓት ቀንሷል። ይሄ እንግዲህ ያመጣ ነው የአኗኗር ዘዴ የፈጠረው ነገር ነው አንደኛ ከብርሃን መፈጠር ጀምሮ አሁን ደግሞ የምናየው ነ የኤሌክትሮኒክ ዲቫይሶች ምንላቸው፣ የሃያ አራት ሰዓት ስራ የመስራት ልምድ፣ የፋክተሪዎች እንቅስቃሴ፣ በአለም ላይ ደግሞ የአለመተኛት ሃያ አራት ሰዓት የመስራት ጉዳይ ያመጧቸው ስለሆነ በአጠቃላይ ህብረተሰብ በሚመለከት የእንቅልፍ እጦት ነው ዋናው። ሁለተኛ ደግሞ አኗኗራችን አሁን ጭንቀት የበዛበት ነው። ኢኮኖሚ አለ፣ ጦርነት አለ። ዜናዎች ከቦታ ቦታ በቶሎ ይደርሳሉ እነኚህ ከስትረስ ጋር ተያይዘው የሚመጡ በግል ደረጃ ግን ስናይ ደግሞ እንደ ሶሳይቲው እንደ አካባቢው እንደ ህብረተሰቡ የአንድ ሰው እንቅልፍ ራሱ በቂ እንኳን ላገኝ ቢል የመዛባት ችግሮችን የሚያስከትሉ ሁኔታዎችን ነው ደግሞ ምናየው የብርሃንን ነገር አንስተዋል። እንግዲህ እንቅልፍ ብዙ ጫፎች አሉት። የምንተኛው በሚሽት ነው፣ ገልጽ ነው ብርሃንም አያስፈልግበትም ሁኔታ ልናስብ እንችላለን። ነገር ግን ጭላንጭልም ቢሆንም ብርሃን በእንቅልፍ ሰዓት አለማየትን እንደ ዋና አስፈላጊ ነገር እየተነገረ ነው። በሌላ በኩል ደግሞ ብርሃን ግድ ማየት ያለብን የንጋቱን ሰዓት እንደ ትልቅ ነገር ይሰጣል። ምንድን ነው ብርሃን ከአንጎላችን እና በተለይም ደግሞ ከእንቅልፍ ጋር የሚያስተሳስረው ሚስጥር? እንግዲህ ዋናው የሰውነታችን የእንቅልፍና የመንቃት ንጥረ ነገሮች የሚመነጩት አንዱ በብርሃን በመታዘዝ ነው። ብርሃን በአይናችን ውስጥ ይገባና ወደ የእንቅልፍ መዘወሪያ አካል ላይ ይሄድና ሆርሞን የሚባሉትን ንጥረ ነገሮችን ወይ እንድናመነጭ ወይ እንድንዘጋቸው እንዳናመነጭ ያደርጋል። እሱ እንግዲህ ዋናው የውደቱ ተቆጣጣሪ ነው። ከዛ ጋር ተያይዞ ነው ብርሃን ብርሃን በሚደበዝዝበት ጊዜ ያ ሆርሞን ይመነጫል። ብርሃን ደግሞ በከፍተኛ ሁኔታ በምናገኝበት ጊዜ ያ ሆርሞን ይዘጋል። ስለዚህ ዋናው የዚህን ውደት የሚቆጣጠረው ብርሃን ነው። ሁለተኛው አካላዊ እንቅስቃሴ ነው። አካላዊ እንቅስቃሴ በምናደርግበት ጊዜ እነዛ ሆርሞኖች ይቀዘቅዛሉ፣ በምናርፍበት ጊዜ ደግሞ ከፍ ይላሉ። ግን አንዱን በተናጠል ማየት አያስፈልግም። ብርሃንንም መቆጣጠር ያስፈልጋል፣ አካላዊ እንቅስቃሴንም መቆጣጠር ያስፈልጋል። ይሄ ምናልባትም ወደ ዋናው እውነት በሚወስደን ይመስለኛል። ጤናን የሚመለከተውን ገፋ እያደረግኩ ነው ወደኋላ አንጎላችን ውስጥ የራሱ ሰዓት ያለ ይመስላል። በሐኪሞች ቋንቋ ሰርካዲያን ሳይክል በሚለው እንግሊዝኛ አጠራር የሚጠራው የእንቅልፍ ሰዓት አቆጣጠር አድርጋችሁ የምትመለከቱት ዘውትር ከምንጠቀመው ሰዓት የተለየ ይመስላል። ምንድን ነው የሚያደርገው ይህ የእንቅልፍ ሰዓት? እንዴትስ ነው እኛ መረዳት ያለብን? አዎ፣ የተለየ ነው። እንግዲህ ሰርካዲያን የሚባለው ይሄ ከ24 ሰዓት ትንሽ አለፍ ያለ ነው። 24 ሰዓት ያልፋል ለአብዛኛው ሰው እንዲያውም ወደ ሀያ አምስት ሰዓት ሊጠቀም ይችላል። እና በዛ ዝውውር ውስጥ ነው የሚሄደው። አንዱ በተፈጥሮ ግዴታ ኔሴሲቲ የምንለው አይነት በተፈጥሮ ግዴታ የምናደርጋቸው ነገሮች አሉ። ለምሳሌ መተንፈስ፣ የልብ መምታት፣ ከነሱ በላይ ደግሞ የዚህ የእንቅልፍ ውደት በተወሰነ ሰዓት መምጣት ናቸው። እሱ ተፈጥሯዊ ነው። እያንዳንዱ ሴል ደረጃ ብንገባም የራሱ ደግሞ ሰዓት አለው የሚነዝርበት ማለት ነው። የእንቅልፍ እንግዲህ ልዩ የሚያደርገው አይምሮችን ላይ ያለው የእንቅልፍ ተቆጣጣሪ ሌላ የሰውነታችን አካል ውስጥ ያሉትን ሰዓቶች በሙሉ ይቆጣጠራል። በትልቁ ሰዓት ውስጥ ሌላ ደግሞ ሰዓቶች አሉ። የየራሳቸው ዑደት አላቸው። የየራሳቸው የሳምባ አሰራር ሌላ ነው። ጉበት የሚሰራበት ሌላ ነው። ኩላሊት የሚሰራበት ሌላ ነው። ልብ የሚሰራበት ሌላ ነው። ከዛ ደግሞ የወርድ እና በሴል ደረጃ እያንዳንዱ ንጥረ ነገሮች ሁሉ የምናመነጭባቸው ነገሮች ያን ሁሉ የሚቆጣጠረው ማስተር ክሎክ የሚባለው ዋናው ያለው ደግሞ አእምሮአችን ላይ ነው። እሱ ደግሞ ትልቁ ስራ ያን እንዲያደርግ እንቅልፍና መንቃት በመቆጣጠር ነው የሚያደርገው። ዶክተር አሰፋ፣ እንግዲህ ገፋ አድርገን የጤና መጓደልን የሚያስከትሉትን ሁኔታዎች ማየት ይጠይቃል። በአንድ በኩል እንቅልፍ በተለያዩ ደረጃዎች ይፈረጃል። መተኛታችንና በቂ የሚባል ሰዓት በልማድ የምናውቀው አንዳንዶች ከሰባት እስከ ዘጠኝ ያደረጉታል ስምንት ሰዓት ነው በስፋት የምናውቀው ከሰዓቱ እኩል ግን የእንቅልፉ ጥራት ጥራት የሚባለው ይገልጸው ከሆነ ምን ያህል ተኝተናል ምን አይነት ጥሩ እንቅልፍ አግኝተናል በየደረጃዎቹ የሚገለጹትን እንደው ድብን ያለ እንቅልፍ የምንለው የሞት ታናሽ ወንድም ይባላል እንግዲህ ሲመሰል በሱም ሊታይ ይችላል ምንድን ናቸው እስኪ ዋና ዋናዎቹ ደረጃዎች የቱ ነው የጎደለ ነገር ሆኖ በእርግጥ በጤናችን ላይ ለጤናችን ጠንቅ ሊሆን የሚችለው እንግዲህ ደረጃዎች የምንላቸው እንቅልፍ ራሱ በዛ ስምንት ሰዓት ውስጥ በራሱ ደግሞ የራሱ ውደት አለው። በየሁለት ሰዓት የሚከሰቱ ልውውጦች አሉ። ከዛ ውስጥ መጀመሪያ ይሄ አይናችን ሳይዘዋወር የምናረጋቸው እንቅልፍ ደረጃዎች አንድ፣ ሁለት፣ ሶስት ምንላቸው ናቸው። እነሱ እንግዲህ በምድን የተወሰኑት የአይምሯችን የኤሌክትሪካል አክቲቪቲ የኤሌክትሪካል ዌቭ ይቀንሳል። ሰርክሌት የሚያደርግበት የሚዘዋወርበት ለምሳሌ የነቃ ሰው ላይ ባስቀምጥ አስራ ስድስት ጊዜ የሚወነጨፍ ነገር ነው የማየው። ሶስተኛ ደረጃ እንቅልፍ ላይ ስደርስ ሁለት ጊዜ ብቻ ነው ወይም ከሁለት እስከ ሶስት ነው የሚሆነው። ያ እንቅልፍ ደረጃ ሶስተኛ ደረጃ የምንለው ለአካላዊ ለሆኑ ነገሮች ማረፍ ዋና ምክንያት ነው። ወደ ሶስተኛ ደረጃ እንቅልፍ ማንገባ ከሆነ በምንነቃበት ጊዜ ህመም ነው የሚሰማን። ልክ ስራ ሲሰራ የቆየ አካል ነው የሚኖረን። ከዛ ቀጥሎ ደግሞ አይናችን እየተዘዋወረ ሰውነታችን ብሬናችን ደግሞ በጣም በጣም አክቲቭ ሆኖ በተለይ የኢንፎርሜሽን ቅይር ቶሎ የሚያደርግበት ሁሉም የአእምሮ አካላችን ስራ ላይ የሚገቡበት ጊዜ አለ። የድሪም የምናደርግበት ማለት ነው ህልም የምናይበት ደረጃ። እሱን ደግሞ በምናጣበት ጊዜ በአብዛኛው ማሰባችን ለአንድ ነገር ያለን በፍጥነት መረዳት ሪያክሽን የምንለው ለአንድ ነገር የምንወስደው እርምጃ የሚዛባበት፣ ማስታወሳችን የሚዛባበት ሁኔታ ነው የሚፈጠር ማለት ነው። እና አጠቃላይ እንቅልፍን ስናይ በአጠቃላይ ነው ወይ ያጠረው ወይስ ደግሞ ከደረጃዎች ውስጥ በተለይ በጣም አስፈላጊዎቹ ሶስተኛ ደረጃ የምንለው እና የዚህ የህልም ደረጃ የምንለው የነሱ ማነስ ደግሞ የራሳቸው የተለያየ ችግር ነው ያላቸው። የህልምን ነገር አንስተዋል። እንቅልፍ ሲታሰብ ፈጥኖ ሚመጣልን ህልም ነው። እንዲሁም በልማዱ አባባል ህልም ተፈርቶ ሳይተኛ አይታደርም ይባላል። መልካም ነገሮችም የፈጠራ ስራዎችም በህልም ውስጥ እንደሚከሰቱ ሚስጥራዊ በሆነ መንገድ ለህይወታችን አስፈላጊ ነገሮች እንደሚደረጉ ወይም እውን እንደሚሆኑ ይታመናል። እና እስኪ ደግሞ ስለ ህልም ይንገሩን። ህልም የምናይበት ሁኔታ እንቅልፋችን እንዴት ነው ሊያዛባው የሚችለው? ከመተኛት ካለመተኛታችን፣ ጥሩ እንቅልፍ ካለማግኘታችን ወይንም ደግሞ በመንቃትና በመተኛት መካከል በሚፈጠሩ ነገሮች ፊልም የቱ ጋ ነው ያለው? አሉላ ከዶክተር አሰፋ እንግዲህ ብዙ ትምህርት ለእኛም ለአድማጮቻችንም እንዳገኘን ምንም ጥርጥር የለውም። እንደውም ለውይይታችሁ ስቱዲዮ ድረስ ጋብዛሃቸው የመጡ ጊዜ ረዘም ያለ ቆይታ ለማድረግ እድል አግኝቼ የነበረ ከዶክተር አሰፋ ጋር በግሌም ብዙ ምክር ነው የመከሩኝ። ለምሳሌ መብራት ባለበት ቦታ ለመተኛት ማጨለም እንዴት እንደሚጠቅም ሁለተኛ ነገር ደግሞ የምንነቃበትን የእንቅልፋችንን ዙር ሰዓቱን ማስተካከል የተወሰነ ጊዜ ማድረግ መንቂያ ሰዓታችን። ከዚህም ሌላ ደግሞ ማታ የምንተኛበትን ሰዓት ብቻ ሳይሆን የምንነቃበትን ሰዓት ራሱን ማስተካከል በቃ የተወሰነ ጊዜ ማድረግ ለጤና፣ ለእንቅልፉ ዙር ራሱ እንዴት እንደሚጠቅም በዝርዝር ብዙ ነገር ነው ያስተማሩኝ እኔን ራሴን እና አድማጮችም ከዚህ ውይይት ብዙ ጥቅም እንደሚያገኙበት እርግጠኛ ነኝ። ትክክል ነው። ቆንጆ የእንቅልፍ ነገር የቅርባችን የመሆኑን ያህል በውይይታችንም እንዳነሳ ነው እንደው ብዙ ትኩረት የማንሰጠው ነገር ግን እጃችን ያለ እንደ ዘበቱ ልብ በሚል ጊዜ ውስጥ በጤና ለመዝለቅ ከእጃችን ያለ አይነተኛ መሳሪያ መሆኑን፣ ሌሎች ያስፈልጋሉ የሚባሉ ግን ደግሞ ዋጋ የሚጠይቁ የአካል እንቅስቃሴ ብንል አመጋገብ ብንል በጣም አስፈላጊ ናቸው፣ ግን ቀላል አደለም። ነገር ግን ያን ያህል ዋጋ ሳያስከፍል ሊደረግ የሚችል ጨላል ነው፣ ያላወቅነው ነገር ነው። አይን ገላጭ ይመስላል። የእንቅልፍ ሳይንስ የተለየ ትኩረት እያገኝ ነው በዚህ በዩናይት ስቴትስም፣ በዓለምም ዙሪያ እንግዲህ፣ የመጀመሪያውን ምጥን ክፍል አሰምተናል። አድማጮች ቁም ነገር እንደገበዩ እንዳልሹ ተስፋ አድርጋለሁ። ሙሉውን ዝግጅታችንን በድረ ገጽና በፌስቡክ ገጾቻችን ላይ ይልቁንም ደግሞ በቪዲዮ የተደረገውን ቃለ ምልልስ እንዲከታተሉ ጋብዘን፣ ለአሁኑ እንግዳችንን አመስግነን ወደሚቀጥለው እንሻገር። በጣም እናመሰግናለን። በአድማጮች ስም በጣም አመሰግናቸዋለሁ እኔም ዶክተር አሰፋን የሁድ ራዲዮ መጽሔት ፕሮግራማችን ይቀጥላል። በመግቢያችን ያስተዋወቅ ነው ቅንብር ይሆናል። አሁን ቀጣዩ ያለፍነውን የካቲት በሙሉ በአዲስ አበባ ዩኒቨርስቲ በልዩ ልዩ ዝግጅቶች ሕይወትና ሥራዎቹ ስለታሰቡለት ስለ ውቁስ አሊና ገጣሚ ገብረ ክርስቶስ ደስታ የተሰናዳ በዩኒቨርሲቲው ስር ያለውን የገብረ ክርስቶስ ደስታን ማዕከል ጨምሮ ወደፊት ሊሰሩ የታቀዱ ዳጎስ ያሉ ስራዎች ውጥኖችም የተዋወቁበት ነው። መለስካቸው አመሃ ነው የተከታተለው። እነሆ ዝግጅቱን። በአዲስ አበባ ዩኒቨርሲቲ የገብረ ክርስቶስ ደስታ ሚውዚየም ያለፈውን የካቲት ወር ወርሃ ገብረ ክርስቶስ በሚል ስያሜ አክብሮታል። በወሩ ተከታታይ አራት ቅዳሜዎች የሥነ ጥበብ ባለሙያዎች፣ አድናቂዎቹ፣ ወጣት ተማሪዎችና ሌሎችም የሰዓሊውንና ገጣሚውን ሕይወት፣ የተለያዩ ሥራዎቹን በመድረክ በማቅረብ በትውስታና በውይይት አስበውታል። በማጠቃለያው ቅዳሜም የዕድምተኛው ፊርማ ሁሉ ያረፈባቸው ስምምነቶችና ጥያቄዎች ለሚመለከታቸው አካላት እንዲቀርብ ተወስነዋል። በየስፍራው የተበተኑ የሰዓሊው ስራዎች በአንድ ማዕከል ተሰብስበው ለሕዝብ ተደራሽ እንዲሆኑ፣ ይህም ሕጋዊና ዓለም አቀፋዊ ደረጃዎችንና አሰራሮችን በጠበቀ መልኩ እንዲሆን፣ የተለያዩ ባንኮች ከቅርብ ጊዜ ወዲህ እንዳዳበሩት ባለው ተመክሯቸው በስሙ ቅርንጫፎችን እንዲከፍቱ በአዲስ አበባ ዩኒቨርሲቲ በስሙ የተቋቋመው ሚውዚየምም ደረጃውን የጠበቀና ዘመናዊ እንዲሆንና ሌሎችም ጥያቄዎችና ጥሪዎች ቀርበዋል። አንዳንዶች ምናልባትም በዕድሜ ወጣት የሆኑ አድማጮች ገብረ ክርስቶስ ማለት ማን ነው? ይሄ ሁሉ እንዲደረግለትስ እሱ ማን ነው? የሚል ጥያቄ ሊጠይቁ ይችላሉ። በአዲስ አበባ ዩኒቨርሲቲ አለ የስነ ጥበባትና ዲዛይን ትምህርት ቤት ተባባሪ ፕሮፌሰር፣ እንደዚሁም ሰዓሊና ሰአሊና ቀራጺ በቀለ መኮንን ተገቢ ጥያቄ ነው ይላሉ። ለገበር ክርስቶስ ይህ ለምን እንደሚገባውም ያስረዳሉ። ይህ ሰውዬ አዲስ ያገጣጠም ስልታለሁ የሚገጥመው ምንድን ነው? የገጥሙ ቴክኒክ ብቻ ሳይሆን የሀገሩን እሴት ከውጭ የሀገር እሴት ጋር ከርቤና ጣንን ከዲዮር ሻነል ጋር ቡጊ ቡጊን ከስክስታ ጋር ሽሮ ሜዳን ብሹፍቱን ከፓሪና ከኮሎኝ ጋር ነው እውቀትን ከእውቀት እያመሳጠረ ኢንተርቴን ያደርገናል፣ ያስደስተናል፣ ይጠይቀናል፣ ያስደንቀናል፣ ይነግረናል፣ ያስተምረናል። እንዲሁ ዝም ብሎ አደለ የሚሰብከን ውብ በሆነ ቋንቋና አገጣጠም በአዲስ መንገድ። እንደሱ ያነብ እንደሱ የሚገጥም አይነት ሌላ የለም። የሱ የራሱ መንገድ አለ። ይሄ ብዙ እዛ የታጨቀ ነገር አለው የታጨቀ ጥያቄ ያለው እዛ ውስጥ የሰው ልጅ እንዴት እንደሚመረምር እንዴት ጠያቂ ዜጋ ኢንዲፔንደንት ዜጋ እንደሚሆን ዝም ብሎ መንጋ እንዳይሆን የሚያሳስብ አመክንያዊ ዜጋ እንዲሆን የሚጠቅም ነገር አለበት። ስዕሎቹ እንደዛው ያመጣቸው በፈረንጆች የጻፉት አለ ለምሳሌ እንደ ለምሳሌ ለመጥቀስ አንድ የኢንዲያና ዩኒቨርሲቲ ፕሮፌሰር የጻፈው መጽሐፍ አለ። እዛ ውስጥ ገብረ ክርስቶስ በቀዳማዊ ለስላሴ ሽልማት መሸለም የነበረበት በኢትዮጵያ አዲስ አሰራር በማምጣቱ ብቻ ሳይሆን ከሰሐራ በታች አብስትራክት ኤክስፕሬሽኒዝምን አዲስ አሰራርን በስነ ጥበብ ውስጥ ወደ ኢትዮጵያ በማምጣቱ መባል ነበረበት ብሎ ጽፏል። ሌሎችም አሉ እንደዚሁ እና ለክፍለ ዓለሙ ለክፍለ አህጉሩ ራሱ ያመጣው አዳዲስ አመለካከት አለ በስነ ጥበብ ውስጥ የሚመረምር ስለዚህ ይህንን ውርስ እንደዚህ አይነት ውርስ ከሰጡ በየአቅጣጫው በየዲስፕሊኑ እንደዚህ አይነት ውርስ ካላቸው ሰዎች መማር ካልቻልን ሁል ጊዜ ዜሮ ማርሽ እያስገባን ዜሮ እንኖራለን። ለመሆኑ የገብረ ክርስቶስ ደስታ ግጥሞች ከሌሎች ገጣሚዎች ግጥሞች እንዴትና በምንድን ነው የሚለዩት? ለዚህ ጥያቄ እያንዳንዱ ማንም አንባቢና አድናቂ የራሱ አስተያየት ይኖረው ይሆናል። ነገር ግን በሙያው የሰለጠኑ ሰዎች የሚሰጡት አስተያየት ደግሞ የተለየ ዋጋ ይሰጠዋል። በአዲስ አበባ ዩኒቨርሲቲ የሥነ ግጥም መምህር ዶክተር በድሉ አቅጅራ አመለካከት የገብረ ክርስቶስ ደስታን ግጥሞች ከብዙ ገጣሚዎች ልዩ የሚያደርጋቸው በተራና ቀላል ቃላት ተቀምረው በገጣሚው ከፍተኛ የምናብ ነጻነትና ስፋት የተከሸኑ በመሆናቸው ነው ይላሉ። በጣም ተራ ቃል ነው የሚጠቀመው፣ ግን ተራ ግጥም አደለ የሚጽፈው በጣም ይገርመው ለምሳሌ ሀገሬ ላይ አገሬ ይነጋል፣ አገሬ ይመሻል፣ አገሬ ቆላ ነው። የአራተኛ ክፍል እኮ ጂኦግራፊ ነው ይሄ። መንጋት ግን ልባችንን ያጠፋናል። ከየት ነው የመጣው ነው ጥያቄው። ይሄ ብቻ አይደለም። እኔ ዋናው ነገር የምለው ምንድን ነው፣ እንዲህ የሆነው የሚለው መመልከት ይበጃል ነው የምለው። ምንድን ነው ይሄ ክሪኤቲቭ ኢማጂኔሽን፣ ወይም ደግሞ ይሄ ምናባዊ ፍሪደም ከሁሉም የገብሬ ኢማጂኔት ፍሪደም ከሁሉም ይለያል ብዬ አስባለሁ። ወርሃ ገብረ ክርስቶስ በተሰኘው ባለፈው የካቲት ወር በአንዱ ቅዳሜ ከደራሲው የግጥም ሥራዎች መካከል ጥቂቶቹ ቀርበው ነበር። ገብረ ክርስቶስ ደስታ አንተነህ መስከረም ብሎ የሰየመውን ግጥሙን እውቁ ተዋናይ ተፈሪ አለሙ እንዲህ አንቦታል። አንተነህ መስከረም ማለቂያ በሌለው ደማቅ ሰማያዊ ከሩቅ ያለው ጋራ ተነክሮ ሐምራዊ በዚያ ላይ ደመናው እንደ ጥት ተነድፎ የተራራቀ ሲያንጃብብ ተቃቅፎ አንተ ነህ መስከረ የሐምሌን ጨለማ የነሐሴን ዝናብ የሻርከው አንተ ነህ በብርሃን ዛትህ በክረምቱ ወራት ሰማዩን ያስጌጠው የማርያም መቀነት በቀለም ያበደው ጤዛ አርሶታል መሬቱ ላይ ለቆ በቀይና ቢጫ መስኩ ተለቅልቆ ወንዝና ጅረቱ ድንጋይና አፈሩ አገሩ ውብ ሆኗል ሜዳው ሸንተረሩ። ቁጣጣሽ አንተ ስጦታ የበዛ ለሰው መታሰቢያ ውበት የምትገዛ በሽቱ መዓዛ ለውጠው ዓመቱን፣ ይታደስ ያረጀው ፍጥረት ሌላ ይሁ ከምረው ዘመኑን ካበው በአመት ዓመት በወሩ ደረጃ ፍጥረት ይጓዝበት። ፍየሎች ይዝለሉ፣ ቅጠል ይበጥሱ፣ ከተሰደዱበት ወፎች ይመለሱ፣ ይልቀሙት እህሉን፣ ይስሩ ቤታቸውን፣ ይስፈሩበት ዛፉን የደስ ደስ ሲያሰሙ ንቦች ይራኮቱ! ይንጠራሩ አበቦች፣ ይንቁ፣ ይከፈቱ እንቦሳና አገልገል በመስኩ ይፈንጩ፣ ከብቶች ሳሩን ይንጩ፣ ሕፃናት ይሩጡ ይሳቁ ይንጫጩ፣ ዛፎች ይተንፍሱ። የነፋሱ ጠረን ይሰራጭ በቦታው ያውደው አገሩን። ፀደይ አበባ ነው! የመስቀል ደመራ ጠረና አልባብ ነው አየር የጠራ የሀገር ልብስ አንተነ ነጭ እንደ ሰው የሚያጌጥብህ ጥብህን ወስዶ ውቃያነህ እሸት ጓሚያ የበሰለ አረንጓዴ ልብስህ በጌጥ የተሳለ፣ ጥቁር አረንጓዴ፣ ቢጫማ አረንጓዴ፣ የአተር አረንጓዴ፣ ንጹሕ አረንጓዴ ቀለም ቀለም ቀለም የሚስተካክልህ ሚስተካክል የሚያስምቀ የለም። ሀዘን የምታርቅ የገነት ምሳሌ፣ ይታደል ወለላ ጠጁ በብርሌ ይስገር፣ በደስታ ህዝቡ ይሳሳቅ ድምፁ የተማታ ሙዚቃው ይፍለቅ፣ እንቁጣጣሽ ብለን እንስት ሰላምታ። የዘመኑ መሪ የወሮቹ ጌታ፣ ይጨብጨብ ለዝናህ፣ ይጨብጨብ ለስራህ፣ ይጨብጨብ ለመልክህ። አንተ ነህ መስከረም ዘመን የምታድስ አስጊጠህ በቀለም። በሥነ ጽሑፍ የመጀመሪያ ድግሪያቸውን ለማግኘት የሚያስችላቸውን ማሞያ ጽሑፍ ሲያሰናዱ በገብረ ክርስቶስ ደስታ ሥራዎችና የሕይወት ታሪኩ ላይ ያተኮሩት አቶ ብርሃነ መስቀል ደጀኔ ስለ ሰዓሊውና ደራሲው አስተያየታቸውን ለቪኦኤ ሰጥተዋል። ገብረ ክርስቶስ ደስታ ለኔ ዘርፈ ብዙ የጥበብ ሰው ነው። አንደኛ የእኔ ዝንባሌና ፍላጎት የሕይወት ታሪኩንም ስሠራ ደግሞ በገጣሚነቱ ተስቤ ነው ግን የሕይወት ታሪኩን ከገጣሚነቱም ባሻገር እውቅ ሠዓሊም መሆኑ የሁለት ጥበብ ከዛም በላይ ደግሞ ዘርፈ ብዙ የጥበብ ሰው ነው፣ ስፖርት ሰው ነው፣ ወይም ሙዚቃዋ ወዳድ ነው፣ የተከበረ መምህር ነው፣ የተከበረ ሠዓሊ ነው፣ የተከበረ ገጣሚ ነው። ህብረት ያለው ህቡር ሰው ስለሆነ ገብረ ክርስቶስ ደስታ የኢትዮጵያ ስነ ጥበባት ፈርጥ ነው ብሎ መናገር ይቻላል ባጭሩ። የገብረ ክርስቶስ ደስታ ግጥሞች ማንንም ጥበብ አፍቃሪ የመማረክ ኃይል ያላቸው ይመስላል። ከአፍቃሪ ሙዚቃና ከእውቅ ድምፃውያን መካከል ሚካኤል በላይነህ ከጥቂት ዓመታት በፊት የገብረ ክርስቶስ ደስታን አንድ ግጥም በዜማ አቀናብሮታል። And there you go I know just to shine by day To me, I am So what is What do to Yes, sir, my money too Yeah, but it's a far too and, and er, er, I'm not a child and I know a why. it I make And then a kid I I will you, and you are too be For In the going the greatest, the the የግብረ ክርስቶስ ስዕሎች በአገር ውስጥ ከተሰጣቸው አድናቆትና ክብር ይልቅ በውጭ አገር ሰዎች ያገኙት አድናቆትና ክብር በእጅጉ እንደሚበልጥ ብዙዎች ይናገራሉ። በኢትዮጵያ ውስጥ በአዲስ አበባ ዩኒቨርስቲ ከተከፈተው የግብረ ክርስቶስ ደስታ ማዕከል ወይንም ሚውዚየም በስተቀር ሌላ የለም። እሱም ቢሆን ለብዙ ሰዎች ዛሬም እንግዳና የማይታወቅ ነው። ይህን የአገር ፈርጥ ነው የተባለ ሰው ማንነት ሥራውንና የማይተመን ዋጋውን ለአገሩ ሰዎች ይበልጥ ለማስተዋወቅ ምን ቢደረግ መልካም ነው? ሳሊና ቀራጺ በቀለ መኮንን ሐሳብ አላቸው። እንግዲህ በደንብ ሰነዶቹን አሟልተን አንድ ባንክ ቢያንስ በአንድ ቅርንጫፍ ስሙን እንዲሰይም ማን ነው ይሄ የሚል ነገር እንዲስፋፋ እየተነጋገርን ነው። እርግጥ ይሆናል ብለን ተስፋ እናደርጋለን። ከሁሉ በላይ ግን የዚህ ሰው የሌጋሲ የዚህ ሰው ውርስ ግጥሞቹ ስዕሎቹ፣ የታመቁ እውቀቶች፣ ኢንተርቴንመንቶች፣ ሀሳቦች፣ አስተሳሰቦች ያሏቸው የሚደነቁና መታወቅ የሚገባቸው ናቸው። እነሱ ሕዝብ አክሰስ እንዲያደርጋቸው በተለይ በየመንግስት መስሪያ ቤት፣ በሆቴሎች፣ በባንኮች፣ በግለሰቦች እጅ ያሉትን ስራዎቹን በአንድ ሴንተር እዚህ ሰብስቦ ሁሉም ዜጎች ዘወትር እንዲመለከቱት፣ እንዲማሩበት፣ እንዲያደንቁት፣ እንዲደሰቱበት ከዘመናዊ መሳሪያዎች ጋር ዘመናዊ መሳሪያ ስል ብዙ ገንዘብ አይደለም፣ ጥቂት ገንዘብ ነው የሚረዳንን እንፈልጋለን። እሱን እንግዲህ በተለያየ መንገድ ለመድረስ ዛሬ በተመረጠው ስብስብ ኮሚቴ አማካኝነት በጥቂት ገንዘብ ለሀገር ትልቅ የሆነ ነገር እናደርጋለን ብዬ በጣም ነው ተስፋ ማድረገው። ገብረ ክርስቶስ ደስታ ከሚወዳት ሀገሩ ወጥቶ በውጭ የቀረ መጻተኛ ነው። በሕይወት እያለ በግጥም ተሰጥኦው የሀገሩን ፍቅር እንደ እሱ በተባ ቋንቋና ውበት የገለጸ ለመኖሩ ያጠራጥራል። ዕውቁ ተዋናይና የሕግ ባለሙያ አበበ ባልቻ አገሬ የሚለውን ግጥሙን እንዲህ አቅርቦት ነበረ። አገሬ ውበት ነው ለምለምና ነፋስ የሚጫወትበት፣ ፀሐይ የሞላበት፣ ቀለም የሞላበት። አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ሌሊቱ ሲነገር አገሬ ተራራ ሸለቆ ረባዳ፣ አገሬ ጅረት ነው ገደልና ሜዳ። ውሸት ነው በበጋ ፀሐይ አትፋጭ፣ ክረምቱም አይበርድም፣ አይበርድም፣ አይበርድም። አገሬ ጫካ ነው እንስሳት አራዊት የሚፈነጩበት በወጥመድ ሳይገቡ ሳይነካቸው ጠላት፣ እዚ ያለ መፃነት። በሀገር መመካት በተወላጅነት በባለቤትነት እዚያ ለመጻም እናት አገሬ ሀብት ነው። ጎመኑ፣ ስብጮማ፣ ቆሎ፣ ክትፎ ስጋ፣ ድርቆሹ ፍትፍት ነው። ቃሪያው፣ ሙክት ሰንጋ፣ ጠጅ ነው ወለላ ከኩኛክ ይነጥቃል የበንደሩ ጠላ። እህሉ ጣዕም አለው። ጀራው ያጠግባል፣ በዓሉ ይደምቃል፣ ሙዚቃው ያረካል፣ ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ። ሁሉም የእናት ልጅ ነው፣ ሁሉም ያባት ልጅ ነው ጠላትም አንዳንዴ ይመጣል። መቃብር ባላገርም ቸር ነው ያገር ልጅ ሲቸገር ገነት ነው አገሬ። ምን ነው ምን ሲደረግ ምን፣ ለምን፣ እንዴት? ዘራፊ፣ ቀማኛ፣ ምቀኛ፣ ወንበዴ፣ ጥበኛ አፈር በእጁ ስንዝር ወሰን አልፎ የተቀደሰውን የአፍሪካ ላይ ደሴት በሀገር ለማርከስ ጠላት፣ ምን፣ እንዴት? እምቢኝ ያሻፈረኝ አሻፈረኝ፣ እምቢ መቅደስ ነው አገሬ አድባር ነው አገሬ እናትና አባቴ ይደው ያደጉበት ከአት ከቅድሚያት የተረካከቡት አፈር የፈጩበት ጥርስ የነቀሉበት አገሬ አርማ ነው የነፃነት ዋንጫ በቀይ የተጌጠ በአረንጓዴ ቢጫ ሾህ ነው አገሬ በጀግናው ልጅ አጥንት የተከሰከሰ ጠላት ያሳፈረ አጥቂን የመለሰ አገሬ ታቦት ነው መቅደሴ፣ ሃይማኖት ዘመን የፈተነው በጠበል በጸሎት፣ ለም ለም ነው አገሬ፣ ውበት ነው አገሬ፣ ገነት ነው አገሬ። በሞት ይሄዳለሁ ከመሬት በገባ እዚያ ነው አፈሩ የማማ ያባባ፣ ስሳብ ይሄዳለሁ ይሰበርም እግሬ፣ አለብኝ ቀጠሮ ከትውልድ አገሬ፣ አለብኝ ቀጠሮ ከትውልድ አገሬ። ገብረ ክርስቶስ ደስታ በሕይወት እያለ በአገሩ እንደሚፈልገው በደስታም ሆነ በሐዘን ለማሳለፍ ባይታደልም በአገሩ ማሕፀን ተከቶ ለመኖር የነበረውን ፍላጎት ለማሟላት ጥሩ አቅጣጫ የያዘ ጥረት ተጀምሯል። በቀለ መኮንን በየካቲት ወር የመጨረሻው ቅዳሜ በተካሄደው በገብረ ክርስቶስ መታሰቢያ ስርዓት ላይ ይህንን በተመለከተ የተከናወነውን ለቪኦኤ ማብራሪያ ሰጥተዋል እንግዲህ እስከዛሬም ብዙ ሙከራዎች ይደረጉ ነበር እንደ መሰለኝ የህግ ሰዎችን ጠይቄ እንደተረዳሁት ፍልሰተ አጽም ነው የሚሉት አጽም ከአንድ ሀገር ወደ ሌላ ሀገር ከቦታ ወደ ቦታ በሚንቀሳቀስበት ጊዜ ህጋዊ ጉዳዮች መሟላት አለባቸው ከዚህ ውስጥ ለዚህ አጽም የቅርብ የሆነ ፈራሚ ያስፈልጋል በህግ ተስማሚ የቅርብ ባለቤት ያስፈልገዋል። እንደሚታወቀው ደግሞ ብዙ ጊዜ ሆነ ከሞተ ካረፈ ከተቀበረና የቅርብ የነበሩ እናት፣ አባት፣ እህት፣ ወንድም የሉም። ስለዚህ አሁን ልጆቹ ተገኝተዋል። የልጆቹ ህጋዊ ማረጋገጫ በፍጥነት እንዲሟላና በነሱ አማካይነት ዛሬ እንግዲህ ተስማምተን የነበሩ ከቤተሰቦቹም የነበሩ በሌላም ቦታ ያሉ እንዲሁም አፍቃሪዎቹ የሥነ ጥበብ ሰዎች ከተሰበሰቡት መሀል አካዴሚኮችም እንደዚሁ መርጠናል። የተመረጡት ሰዎች ውጭ ሀገርም ካሉ እዚህም ሀገር ካሉ መርጠናል። ምናልባት የሰሞን እንደሆን ፕሮፌሰር ቻሜለ ሉል ዶክተር አስፋውሰን አስራተቃሳ የመሳሰሉትን መርጠናል። እነሱ ሀገር ውስጥ ካሉት ጋራ በኢንተርኔትም በስልክም እየተገናኙ ይህን ነገር ማስተባበርና ጉዳዮቹን አሟልቶ አጽሞ ወደ ሀገሩ ቢመጣ እዚያ ነው አፈሩ የማማያባባ ስሞት ይሄዳለው። ምን የሚለው ሲቃ የሚያስይዝ ግጥም አለው ስለ ሀገሩ አሁን የአዲስ አበባው መስኮት ሊከፈት ነው ንጉሴ አክሊሉ በምሽቱ ቅንብሩ ደግሞ ወደ ኢየሩሳሌም ነው የሚወስደን ቀደም ብለን ጠቆም እንዳደረግነው በኢየሩሳሌም የኢትዮጵያ ባህልና ሃይማኖት ያለውን ስፍራ እንዲሁም የዛሬውን የኢትዮጵያ ኦርቶዶክስ አማንያን እኩለጾም ደብረ ዘይትን አስታክኮ ከእንግዳው ጋር ብቅ ብሏል ወዴት እያመራሁ እንደሆነ ትገምታላችሁ? አሉላና ቆንጂት እንዴት ሰነበታችሁ? በክርስትና እምነት ተከታዮች ዘንድ ዛሬ እኩለ ጾም ነው። ደብረ ዘይት ወዲህ ምጽአተ ክርስቶስ፣ የክርስቶስ የመምጫው ቀን ተብሎ ይታሰባል። ጥቂት የማይባሉ ኢትዮጵያውያን ብዙም ባልተለመደ ሁኔታ በዚህ በደብረ ዘይት ብዙ ጊዜ ኢትዮጵያውያን የሚሄዱት ለትንሣኤ በዓል ነው። በዓሉን በኢየሩሳሌም በደብረ ዘይት ተራራ ላይ ለማክበር ወደዚያ እንደተጓዙ መረጃው አለኝ። ቀኑስ ቢሆን ዛሬ መጋቢት አስር አይደል? በእምነቱ ተከታዮች ዘንድ የኢየሱስ ክርስቶስ ግማደ መስቀሉ የተገኘበት ነው ብለው የሚያከብሩትና የሚዘክሩት ነው። እርፍ በአንድ ድንጋይ ሁለት ወፍ፣ አንድም ስቅለቱን፣ አንድም እጻቱን እና ታዲያኔስ፣ በዚሁ እናንተን ኢየሩሳሌም ይያቸው ብገባ በዚያ ከአምሳ ዓመት በፊት በእስራኤሎችና በአረቦች መካከል ተካሂዶ የነበረውን የስድስቱን ቀን ጦርነት የተመለከቱት አቶ አለማየሁ ገበያው ከባለቤታቸው ከወይዘሮ ህሊና አስፋው ጋር ይጠብቁናል። አመሰግናለሁ። እኔ አለማየሁ ገበያው ዘውዴ እባላለሁ። የተወለድኩት ወሎ ጠቅላይ ግዛት የእጁ አውራጃ ጃርሳ ቀበሌ ይባላል። ትምህርት አራት አመት አማ ደስታ አሁን ሽሮ ሜዳ የተባለው ሁለት አመት ዘጠኝና አስር ኮከበ ጽባህ ቀበና አስራ አንድ እና አስራ ሁለት ሐረር መምህራን ማሰልጠኛ በሰኔ ሀያ አምስት ተመረቅነ ከዛ ሊቀ ሊቃውንት ኃይለ መስቀል የኋላው አባ ማቴዎስ እሳቸውና አቡነ ዮሴፍ የጅማው የጅማው ከእኛ በኋላ ተመልሰው ነው ጅማ የሆኑት እንጂ የመጀመሪያ ሹመታቸው ደምቢዶሎ ኤጲስቆጶስ፣ ከዛ ሊቀ ጳጳስ አዲስ ኢየሩሳሌም ነው። እንደው ግብረ ገብ የሆነ የቤተ ክርስቲያን ልጅ እንደዚህ እንደዚህ የሆነ ሰው እፈልጋለሁ ለጸሐፊነት አሏቸው የኔ ልጅ አለ የጠብቁ ብለው እዛ በዓት አስቀምጠው አቆዩቸው ሐምሌ ሁለት ጠዋት በሶስት ሰዓት አዲስ አበባ ገባሁኝ በስንት ዓመተ ምህረት በአስራ ዘጠኝ መቶ ሀምሳ ስምንት ከሰዓት በኋላ ኢየሩሳሌም እንደሚሄድ ተነገረች በዛው ቀን ኢየሩሳሌም ገባሁ ለምን ያ ስድስቱ ቀን ጦርነት ሲመጣ የእስራኤል መታወቂያ ታደል የእስራኤል መታወቂያ ካገኘ ስሩአውት እስራኤል መዟዟር፣ መስራት፣ መማር ትችላለህ። እዚህ አድል ገጠም። ሶስት አመት ዩኒቨርሲቲ፣ ከሶስት አመት በኋላ ስራ ገባሁኝ። ዩኒቨርሲቲ የምጀምርበት እንትን ተላለፈ። እሱ ሲተላለፍብኝ መካኒክ ኮርስ ገባሁኝ። በቀን ሰባት ብር እየተከፈለኝ መካኒክ ዲዜል እንድ ቤንዚን ትምህርቴን ቀን ስማር፣ ማታ ማታ ኤመርጀንሲ ጣቢያ የህዝብ ማመላለሻ አውቶቡስ እዛ እየሰራው ከዚህ ደሞዝ አገኛለሁ። ከዛ ትምህርቴንና እስራኤል እንደዚህ እያልኩኝ ጨረስኩኝ። እና እስራኤል ስንት አመት ኖር ከቶርመዩ አሁን እንግዲህ ሐምሌ ሲመጣ ሀምሳ ዘጠኝ በኢትዮጵያ መንግስት ውስጥ አልሰራህም ማለት ነው። ኤምባሲ ወይም ሌላ በመካከሉ የዛ የንብረቱ ኃላፊ አድርገውኝ ታውራሪ ዘውዴ ወቶሮ በነበሩበት ጊዜ ከዛ በኋላ ደግሞ ላዩ ዮሴፍ ወዳው ደግሞ ጋሻ አበባው ነፍሱን የማረና እኔና እሱ እዚህ በፀባት የገብረስላሴ አማካይነት አማካኝነት እንተዋውቅ ነበረና የነበሩት የመንግስት ንብረት ጠባቂ ከዱ አበባው ደግሞ እባክህን ከኔ ጋር እንስራ አለ። ጥንጭም በያለች ነች አምስት መቶ ዶላር ደግሞ ስቆረጠልኝ ዛ ጋር ከአበባው ጋር ሰራችሁ። ከአበባው ጋር ሰራነ በኋላ ደርግ መጣ። ደርግ ሲመጣ ይሄኛው መጣ ኢህአዲግ። ኢህአዲግ ሲመጣ አምባሳደሩ፣ ደህንነቱ፣ ማር ሀይል ኮማንደሩ፣ አበባው በሙሉ እንግሊዝ ገቡ። ያው ከዱ እንደሚባለው ከዱ በደንብ ሸሺ። አንድ ሰው ብቻ ነው የተመለሰው። ማነው? ሁለት የአየር ኃይሉ ኮረኔል ካሳሁን ይባሉ ነበረ። እሱ ብቻ ተመለሰ ወደ ኢትዮጵያ። የሚሊተሪ አጣሸው ጀነራል ዮሐንስ ይባሉ ነበር። እሳቸውም ተመለሱ ተመለሱ። አቶ አለማየሁ፣ እስራኤል ኢየሩሳሌም ከገባህ በኋላ እንግዲህ ጥቂት ቆይተህ እንደገና ወደ ሀገርህ ለመመለስ ሚስት የማጨትን ፍላጎት እንደነበረህ የገለጽክልኛለ። እስቲ እሱ እንዴት ነበር? እንዴት ወደ አዲስ አበባ መጣህ? አርብ ወደ እስራኤል ልመለስ፣ እሁድ ከወይዘሮ ህሊና ጋር አስተዋወቁኝ፣ ከአሁኑ ባለቤቴ ከአሁኗ ባለቤት ከልጆች እናት ጋር። እሺ እሁድ፣ የዛ ጊዜ ማስታወቂያ ሚኒስቴር ባልደረባ ነበረች። ከስራ መልስ አራት ኪሎ ፒያሳ እየተቃጠርን ተወያየን። እንጻጻፍ አሁን እንቃል አልገባም ማለች። እሺ፣ አመት ተጻጻፍን። በአመቱ ና ተባልኩኝ። አሁን ሀምሳ ዘጠኝ አመታችን። ከተጋባችሁ አመሰግናለሁ አቶ አለማየሁ ገበያው። የዚህን ተከታይ የዛሬ አስራ አምስት ቀን ይዤ እቀርባለሁ። ደህና እንሁን። ንጉሴ አክሊሉን ለዝግጅቱ እናመሰግናለን። ለመጽሔት ማስታወሻና ከአንድ ወጣት ገጣሚ ጋር ላደረግነው ቃለ ምልልስ ጊዜ የበቃን አይመስልም። ባለፈው ፕሮግራማችንም ጊዜ ጠፍቶ ያደረ ነው እና ባይሆን ባጭሩ የመጽሔት ማስታወሻችንን እናሰማችሁ። ሉሲና ድንቅነሽ ሊገናኙ ነው። ቀድሞውንስ አንድ አይደሉም እንዴ? ያሰኝ ይሆናል። የአንድ ነገር ሁለት ስሞች በእንግሊዝኛና በአማርኛ ነገሩ ወዲህ ነው። የዩናይትድ ስቴትስ የኤሮኖቲክስ እና የጠፈር ምርምር አስተዳደር ናሳ እንደ አውሮፓውያን የቀን አቆጣጠር ህዳር አንድ ሁለት ሺ ሀያ ሶስት አመተ ምህረት በኢትዮጵያ የቀን አቆጣጠር ደግሞ በመጪው አመት ጥቅምታይ 21 2016 ዓ ም ወደ ጠፈር የምትመጥቀው ሉሲ የተባለችው መንኮራኩር የመጀመሪያዋ ኢላማዋ በፀሐይ ዙሪያ በመሽከርከር ላይ የምትገኝ አነስተኛ የሰማይ አለት እንበላት አስቴሮይድ አዲስ ስም ተሸልማለች። ድንቅ ነሽ ዓለም አቀፉ የሥነ ፈለክ ማኅበር እንደ አውሮፓውያን የዘመን አቆጣጠር በ1999 ዓ ም የተገኘችውንና በቁጥር ስያሜ 152830 በሚል የምትታወቀው አስቴሮይድ የሰው ልጆች መገኛ መሆኗ ለሚነገርላትና ዛሬ ትርምስ ላልተለያትና ግራ የተጋባች ለምትመስለው አገር ሌላ ማስታወሻም ሊሆን ነው። በድንቅነሽ ዙሪያ የመጀመሪያ ጥናቷን ለምታደርገው ሉሲ ሚሽን መልካም አጋጣሚ ተደርጎም ታይቷል። የቀደመችው የምድሯ ድንቅነሽ ማለት ነው። የሰው ልጆችን ቅድመ ታሪክ ለማወቅ እንዳበረከተችው የላቀ ዋጋ ሁሉ፣ በስሟ የተሰየመችው አዲሲቱ የሰማያዋ ድንቅነሽ ደግሞ የስርዓተ ፀሐይን ታሪክ ለማጥናት ትርጉም ያለው ዋጋ እንደምታዋጣ ታምናለች። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው። የኢሜል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም የስልክ ቁጥራችን ደግሞ 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽት ሰዓት እስከ አራት ሰዓት በ22 25ና 31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታየና፣ አሉላ ከበደ በዚሁ ተሰናበትን። ሰላም፣ ደህና አደሩ። The day came in the my in my रे रोथ सिमादले मेरा उ तु نا